የጋቢና ቪ አድማጮች የዛሬ ሐሙስ ነሐሴ 13 2013 ዓ ም ምሽት ዝግጅታችንን ከአሜሪካ ድምፅ ራዲዮ ዋሽንግተን ዲሲ ጀመርን። ለምሽቱ ያሰናዳናቸውን ፕሮግራሞች አዘጋጅተን ወደ እናንተ ልናደርስ መተናል። ከእነዚህ መሀል በአዲስ አበባ የጣለው ከፍተኛ ዝናብ ያስከተለው የጎርፍ አደጋ በአቃቂ ወንዝ መውረጃ አካባቢ የሚገኘው የመካኒሳ መካነ ኢየሱስ ቤተ ክርስቲያን ግቢ ውስጥ የሰው ህይወት አጥፍቷል። ትላንትና እኛ አስር ሰዓት አካባቢ ቢሮ ውስጥ እያለ ጨዋታ ይሰማ፣ ስንወጣ ፈረንጆች እየጮራቸው እነሱን ልናግዝ ወጣን። እነሱን እያለ ሌላ ውሃ ደግሞ ጨምሮ በኃይል መጣ፣ በስፒድ በኃይል በቤተ ክርስቲያን ውስጥ የሚያገለግለውን ዘማሪ ከባፊዶን የሰማችሁት ሙሉ ዘገባውን በምሽቱ ይዘናል። ካምፔን የከፈቱ ሼር እያደረጉ ብዙም ሰብስበዋል። ና ራሱ በጣም የሚገርመው ما دولار في دكان وده تنع አሁን ደግሞ የሰማችሁት ናኤል ኃይለ ማርያም ይባላል። በበይነ መረብ ላይ የሚካሄድ የገንዘብ መክፈያ ሥርዓት የፈጠረ ወጣት ነው። የምሽቱ የጋቢና እንግዳችን ነው። በዛሬው ዕለት የሚከበረውን የደብረ ታቦር ወይም ቡሄ በዓል የምታከብሩ መላው የክርስትና እምነት ተከታዮች እንኳን አደረሳችሁ። ለበዓሉ ማድመቂያ ወደ ኋላ ላይ ሙዚቃ እንጋብዛለን። ፕሮግራሙን በመምራት አብሬያችሁ ማመሻው ስመኝሽ የቆየ በቅንብሩ ንጉሱ ታምሬ አብሮኛለ አሁን በቅድሚያ ከሀገር ውስጥና ከውጭ የሰበሰብ ናቸው ዜናዎች ሰምተን እንመለስ። ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ኢትዮጵያ ከሚገኙት የዩናይትድ ስቴትስ የአፍሪካ ቀንድ ልዩ መልእክተኛ ጄፈሪ ፊልትማን ጋር በኢትዮጵያ ወቅታዊ ጉዳይ ላይ ተወያይተዋል። ዩናይትድ ስቴትስ የያዘቻቸው አንዳንድ አቋሞች ህወሀት በህገወጥ ድርጊቱ እንዲገፋ የሚያበረታቱ ናቸው ሲልም የኢትዮጵያ መንግስት ወቀሳ አሰምቷል። ዩናይትድ ስቴትስ ለኢትዮጵያ ሉዓላዊነትና አንድነት ቁርጠኛ አቋም እንዳላት አምባሳደር ጄፈሪ ፊልትማን መግለጻቸውንና አሁን ያለው ቀውስ በሰላማዊ መንገድ እንዲፈታ መጠየቃቸውን የውጭ ጉዳይ ሚኒስትር አምባሳደር ዲና ሙፍቲ ተናግረዋል። ዓለም አቀፉ የፍልሰት ድርጅት አይኦኤም ትግራይ ውስጥ ለተፈናቃዮች አጣዳፊ መጠለያ ለማቅረብ 27 ሚሊዮን ዶላር በአስቸኳይ እንደሚያስፈልገው አስታወቀ። የተባበሩት መንግስታት ድርጅት ቃል አቀባይ ስቴፋን ዱጃሪች ትላንት በገለጻቸው እንዳስታወቁት በአሁኑ ወቅት ትግራይ ውስጥ ከቀያቸው የተፈናቀሉ ከ2.1 ሚሊዮን የሚበልጡ ሰዎች የሚገኙ መሆኑን አስታውቋል። ግጭቱን ሸሽተው ወደ ሱዳን የተሰደዱ ቢኖሩም አብዛኞቹ ግን በክልል ባሉ 16 የተፈናቃዮች መጠለያ ካምፖች የተጠለሉ መሆናቸውን የድርጅቱ ቃል አቀባይ ተናግረዋል። አይኦኤም በሰሜን ኢትዮጵያው ቀውስ ለተጎዱ ሰዎች መርጃ ባለፈው ሐምሌ ወር 634 ሚሊዮን ዶላር ድጋፍ የተማጸነ ሲሆን እስካሁን የደረሰው 28.7 ሚሊዮን ዶላር ብቻ መሆኑን የመንግስታቱ ድርጅት ቃል አቀባይ ጨምረው ተናግረዋል። ታሊባን አፍጋኒስታንን ሙሉ ለሙሉ እየተቆጣጠረ ባለበት ወቅት በምስራቃዊው የሀገሪቱ ክፍሎች ተቃውሞ ባሰሙ ሰዎች ላይ ጥቃት ማድረሱን የሚገልጹ ዘገባዎች እየወጡ ነው። ጥቃቱ የደረሰው ታሊባን ጦርነቱ ማብቃቱን ከገለጸ በኋላ ሲሆን፣ የአይን ምስክሮች እንዳሉት በጃላላባድ የታሊባንን ባንዲራ አውርደው በአፍጋን ብሔራዊ ባንዲራ ለመተካት በሞከሩ ሰዎች ላይ የታሊባን ታጣቂዎች ወደ ሰማይ ተኩሰዋል፣ በዱላ ደብድበዋል። በዚህ ጥቃት ሶስት ሰዎች የሞቱ ሲሆን በርካቶችም ቆስለዋል። ታሊባን ግን በጉዳዩ ላይ ምላሽ አልሰጠም። በተያያዘ ዜና ዩናይትድ ስቴትስና ብሪታንያ አፍጋኒስታንን በተመለከተ ከሌሎች ሀገሮች ጋር ሆነው የተቀናጀ ፖሊሲ ለመቅረጽ የሚሰሩ መሆኑን አስታውቀዋል። ሀገሪቱን የተቆጣጠረው ታሊባን ምን አይነት አስተዳደር እንደሚከተል እየገባ ያለውን ቃል በተመለከተም የሚወስነው የሚናገረው ሳይሆን የሚያደርገው ይሆናል ብለዋል። የብሪታንያ ጠቅላይ ሚኒስትር ቦሪስ ጆንሰን ትላንት ለፓርላማው ባደረጉት ንግግር አገዛዙን የምንለካው በሚመርጠው አካሄድ እንጂ በቃላቱ አይደለም። ሽብርተኝነትን፣ የወንጀል ተግባሮችን፣ ሱስ አስያዥ መድኃኒቶችን፣ የሰብአዊ ረዴት ተደራሽነትንና የልጃገረዶችን የትምህርት ከበሬታ በተመለከተ ሀሳቡ ምንድን ነው በሚለው ነው የሚለካው ሲሉ አስረድተዋል። ጠቅላይ ሚኒስትር ጆንሰን ትላንት ከዩናይትድ ስቴትስ ፕሬዚዳንት ጆ ባይደን ጋር በስልክ ከተነጋገሩ በኋላ ዋይት ሀውስ ያወጣው መግለጫ እንዳመለከተው ዓለም አቀፉ ማህበረሰብ ለአፍጋኒስታን ስደተኞች እና ለሌሎችም የሀገሪቱ ተጋላጭ ማህበረሰቦች ምን አይነት እርዳታ ማድረግ እንደሚችል ሁለቱ መሪዎች ተነጋግረውበታል። በአፍጋኒስታን ሁኔታ ዙሪያ የቡድን ሰባት አባል ሀገሮች በሚቀጥለው ሳምንት ስብሰባ እንዲያካሂድም መሪዎቹ መስማማታቸው ተገልጿል። የዩናይትድ ስቴትስ የዓለም አቀፍ ልማት ተራድኦ ድርጅት ዩኤስ አይዲ አስተዳዳሪ ሳማንታ ፓወር ለተመራጩ የዛምቢያ ፕሬዝዳንት የእንኳን ደሳሉ መልእክት አስተላለፉ። መስሪያ ቤታቸው ባወጣው መግለጫ መሰረት ሳማንታ ፓወርና አዲስ ተመራጩ ፕሬዝዳንት ሀካይንዴ ሂችሌማ ባደረጉት ውይይት የሀገሪቱ ሲቪል ማህበረሰብ ተቋማት የምርጫውን ሂደት በንቃት መከታተላቸው ውጤቱ በስፋት ተቀባይነት እንዲያገኝ ማድረጉን አንስተዋል። አዲስ ተመራጩ ፕሬዝዳንት ሙስናን ለመዋጋት፣ ዲሞክራሲያዊ እሴቶችን ለማጠናከር፣ የፕሬስ ነጻነትና የሲቪል መብቶች ለማክበር ስላላቸው እቅድ መወያየታቸውን ቃል አቀባዩ አውስተዋል። ኮቪድ-19ን በጋራ ለመዋጋት እንዲሁም የዛምቢያ ኢኮኖሚ እንዲያንሰራራ አብረው ለመስራት ቃል መግባታቸውንም መግለጫው አክሏል። አድማጮች ለሰዓቱ ያስኳቸው ዜናዎች ይህን ይመስላሉ። አዘጋጆች ያቀረብኩላችሁ ስመኝሽ የቆየ ነኝ። ከቀሪዎቹ የጋቢና ፕሮግራሞች ጋር መልካም ቆይታ። ያዳመጣችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምፅ ነው። ፕሮግራሞቻችንን ከመደበኛዎቹ የአሜሪካ ድምፅ ራዲዮ ሞገድ መገናኛዎች በተጨማሪ በሬዲዮ ቴሌቪዥን መተላለፍ ጀምሯል። ፕሮግራሞቻችንን በኢትዮ ሳት ላይ ታገኛላችሁ። አስተያየቶቻችሁን በፌስቡክ ገጻችን አት ቪኦኤ አምሐሪክ ወይም የስልክ ቁጥራችንን ፕላስ 1 202 227 63 79 በመጠቀም ዋትሳፕ ላይ አድርሱን። አሁን ወደ ቀዳሚው ዝግጅታችን እናልፋለን። ማክሰኞ እለት ከበረዶን ቀላቅሎ በዘነበው ዝናብ በከተማዋ የተለያዩ አካባቢዎች በሰው ህይወትና በንብረት ላይ ጉዳት ማድረሱን የአዲስ አበባ ከተማ የእሳትና አደጋ ስጋት ስራ አመራር ኮሚሽን ገልጿል። ይህ ዜና እስከተጠናቀረበት ጊዜ ድረስም በንፋስ ስልክ ላፍሎ በንፋስ ስልክ ላፍቶ ክፍለ ከተማ መካኒሳ አካባቢ የስምንት ሰዎች ህይወት መጥፋቱን ኮሚሽኑ አመልክቷል። ፀሐይ ዳምጠው ተጨማሪ አላት። ነሐሴ 11 2013 ዓ ም በአዲስ አበባ ከተማ በተለያዩ አካባቢዎች በጣለው ከባድ ዝናብ ነዋሪዎች ላይ ጉዳት ደርሷል። በተለይም በተለምዶ ጦር ኃይሎች እና 18 ተብሎ በሚታወቁ አካባቢዎች ላይ የጣለው ከባድ ዝናብ ንብረት ላይ ጉዳት አድርሷል። የአቃቂ ወንዝ ማውረጃ አካባቢ የሚገኘው የመካነ ኢየሱስ ሰምናር ግቢ ውስጥ ጎርፍ የግቢውን ነዋሪዎች ሕይወት የአደጋው ሰለባ አድርጓል። ዘማሪ ከባፍዶ ለአስራ ሁለት ዓመታት በግቢ ውስጥ ከኖሮች መካከል ነው። ይህ አይነት አደጋ ከአስር ዓመት በፊት ነው ያጋጠመው ሲል ገልጸዋል። ትላንትና ተከሳሳይ በጣም አስጊ ነው፣ በጣም አንጋጭ ነው። እኛ ሰምተም አይተን አናውቅም። የሆነ ግድብ እንደተሐለቀ ቀይ ነገር ነው። ትላንትና እኛ አስሪሳት አካባቢ ሮ ውስጥ እያለን ጨዋት ይሰማል። ስንወጣ ፈረንጆች እየጮራቸው፣ እነሱን ልልናግዝ ወጣን። እነሱ እያግዝ እያለ ሌላ ውሃ ደግሞ ጨምሮ በኃይል መጣ፣ በስፒድ በኃይል እሱን አይተን ሮጥን፣ ወደ ቤታችን ወደ ቤታችን ስንሮጥ ልጆቻችንን በአንድ በአንድ እያወጣን ኃይሎቹንም ያወጣን እስከ አራት ሰዓት ተኩል ነው የቆየን። በዛን ጊዜ ሶስት ሬ ሄሳ ነው የወጣ። ሰዓት አካባቢ ደግሞ ሶስት ሬ ሄሳ አገኘን። ከግቢ ውጭ ነው፣ አቃቂ ይባላል። አልፋሌ በታች አኩላሌ አቃቂ ይባላል። እሱ የዛሬ አስር ዓመት በፊት ገብቶ ነበር። ከዛ በካናል አጠጠቁትና አሰሩት ቆሜ በቃ ግንቢ አገንብተው አስተካሮት ቆሞ ነበር። ከአስር ዓመት ወዲህ ምንም ነገር የለም። ሀይሩ መጣና እሱ ነው የገባ ማለት ነው፣ አቃቂ ግቢ ውስጥ በጎርፍ አደጋ ምክንያት እስካሁን ሕይወታቸው አልፎ አስክሬናቸው በእሳትና አደጋ ስጋት ስራ አመራር ኮሚሽን ሰራተኞችና በአካባቢው ነዋሪዎች በተደረገ ፍለጋ የተገኙ ስምንት ብቻ ናቸው። የአዲስ አበባ ከተማ የእሳትና አደጋ ስጋት ስራ አመራር ኮሚሽን ኮሚሽነር ሰለሞን ፍስሐ ለአሜሪካ ድምፅ እንደገለጹት በአዲስ አበባ ከተማ ትናንትና በተከሰተው ጎርፍ ከባድ ጉዳት ደርሰዋል። በርካታ የከተማችን አካባቢዎች ነው አደጋዎቹ እየደረሱ ይሄኛው አሁን ያለንበት ቦታ ይሄ ጀርመን መካነ ኢየሱስ ትምህርት ቤት ውስጥ ያለው ከሌሎቹ ትንሽ ጠንከር ያለ ስለሆነ ነው ሁኔታዎች በስፋት የተነገረ ያለው እንጂ ሌሎች አካባቢዎች ላይም በንብረት ላይ የደረሱ ጉዳቶች አሉ ማለት ነው። እንግዲህ የመነሻውን ጎርፉ ነው ግን ጎርፉ ለምንድን ነው መከላከል ያልቻል ነው የሚለው በዋነኝነት መታየት ያለበት በየአካባቢው በጣም በርካታ ለአደጋም ምንሴ ምክንያት የሚ ሁኔታዎችን ቀንን ባለመስራት የመጣ ነው ብለን ነው የምንወስዱ። እዚህ ጋር ለምሳሌ ግቢው ላይ ውሃው ከዋናው ወንዝ ገንፍሮ ሞልቶ ወደ ግቢው እነሱ ደግሞ ሌላ ወንዝ መከላከያ ብለው እየሰሩት ውሃው በሌላ በኩል መጥቶ ያ ሞላ ማጥረቀለቀው ጭምር ቤቶች የነበሩ ህጻናት ጭምር ህይወታቸው ላይ የመጣ ይደፋል በወቅቱ ይችላል ላይ ግን ወንዙ በጣም ከፍተኛ ፍሳሽ ያለበት መሸከም ከሚችለው በላይ ሲመጣ አፈሩ ስለሚያጠበው መውረድ አይችልም። ለዚህ ያለው አማራጭ ይገለበታል። የወንዝ ደረጃ ሰላሳ ሜትር ሁሉ ነገር መገንባት የለበትም ይላል ህግ። አሁን እያየን ያለ ነው አምስትና አስር ሜትር ድረስ ቤቶች ይገነባሉ። ስለዚህ ወንዝ በሞላ ቁጥር እነዛ ነው ያጠቃል። ስለዚህ ጎርፍ አደጋ ደረሰ በሚል ሁሉም አካላት እንዳይገነባ መከታተል ያለበት አካል መከታተል አለበት። የወንዝ ደረጃዎችን መቆጣጠር ያለና በባለቤትነት መያዝ ያለበት አካል መያዝ አለበት። ማህበረሰቡም አፈር ማስደፋት ማቆም አለበት። የሚደፋን አካል መጠየቅ አለበት። በእያንዳንዱ ቦታዎች ላይ መንግስት ፖሊስ ሊያቆም አይችልም። ቄስ ዮናስ ይገዙ የኢትዮጵያ መካነ ኢየሱስ ቤተክርስቲያን ፕሬዝዳንት የአካባቢው ህብረተሰብ

ይህ ችግር ሊመጣ ይችላል ብለን አስቀድመን ከአዲስ አበባ ከተማ አስተዳደር ጋር እየተነጋገርን ነበር። በግቢው አጠገብ ትልቅ ወንዝ ነው የሚወርደው። ከላይ የሚመጣው የአቃቂ ወንዝ ተብሎ የሚታወቅ ነው። ከቡራዩ፣ ከመርካቶ፣ ከሜክሲኮ፣ ከአስኮና፣ ከሌሎች አካባቢዎችም የሚመጣው ፍሳሽ ሁሉም በዚህ ወንዝ ነው የሚያልፈው። እናም የታችኛው የወንዙ መተላለፊያ ድልድይ ቦይ ጠባብ በመሆኑ ውሃ በኃይል ከመጣ አይወርድም፣ ሰብሮ ነው ወደ ጎን የሚፈሰው። ይህ ችግር እንዳይከሰት ከከተማ ከአስተዳድሩ ጋር እየተነጋገርን ዛሬ ነገ እየተባለ ነው ይህ ችግር ያጋጠመው። በግቢው ጎርፍ አልፎ አልፎ ይከሰታል። ነገር ግን እንደ ትናንትናው ቤት ሸፍኖ አያውቅም። በአስራ ስምንት አባውራ ላይ አደጋ አድርሷል። የስምንት ሰዎች ሕይወትም አልፏል። ሌሎች ወደ ሆስፒታል ተወስደዋል። አሳዛኝና በጣም አስደንጋጭ ክስተት ነበር። በከተማዋ በተለያዩ አካባቢዎች በደረሰው አደጋ የወደመው ንብረት ተመን ለጊዜው አልታወቅም። እስካሁን የከተማዋ የእሳትና አደጋ ስጋት ስራ አመራር ኮሚሽን በጎርፍ ምክንያት የጠፉ ሰዎችን እየፈለገ ይገኛል። የአዲስ አበባ ከተማ ምክትል ከንቲባ አዳነች አቤቤ በበኩላቸው በደረሰው አደጋ ሕይወታቸውን ላጡ ወገኖች ማዘናቸውን ገልጸው በሕይወት የተረፉ ሰዎችን መልሶ ለማቋቋም የከተማ አስተዳደሩ አስፈላጊውን ይገዛ ያደርጋል ብለዋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ እየተከታተላችሁት ያላችሁት ጋቢና ቪኦኤ ከአሜሪካ ድምፅ መተላለፉን ይቀጥላል። ቀጣዩ መሰናዷችን ሁለት ወጣቶች የፈጠሩት የገንዘብ መክፈያ መተግበሪያ ያስተዋውቀናል። በመረጃ ቴክኖሎጂ ሰልጥነው በዓለማችን ከሚገኙ ግዙፍ የቴክኖሎጂ ድርጅቶች ጋር የሰሩ ሁለት ወጣቶች በፈጠሩት በበይነ መረብ የሚከናወን የገንዘብ መክፈያ ስርዓት አማካኝነት ለአባይ ግድብ ማሰሪያ በተደረገ የገንዘብ ማሰባሰብ ዘመቻ በዘጠና ሰዓት ውስጥ ከ100 ሺ ዶላር በላይ ገንዘብ ማሰባሰብ ተችሏል። ቻፓ የተሰኘው ይህ ቴክኖሎጂ በተለይ በንግድ ላይ ለተሰማሩ ሰዎች ከየትኛውም ዓለም በቀላሉ ገንዘብ ለመክፈልና ለመቀበል የሚረዳቸው ሲሆን በተለይ እንደ ኢትዮጵያ ባሉ ታዳጊ ሀገሮች ላይ ገንዘብ በቀላሉ እንዲዘዋወር በማድረግ የሀገርን ጥቅል የኢኮኖሚ ገቢ እንደሚያሳድግ የቻፓ ተባባሪ መስራች የሆነው ናኤል ኃይለማርያም ያስረዳል። ከናኤል ጋር ያደረኩትን ቆይታ ሰምተን እንመለስ። ቻፓ የተሰኘው ይሄ የገንዘብ ክፍያ መቀበያ ስርዓት እንዴት ነው የሚሰራው? ምን አይነት ቴክኖሎጂ ነው? ቻፓ ማለት አሜሪካን ሀገር ስራይፕ እንደ የበሉ አይነት ፕላትፎርም ነው። መርሻንቶች ሁሉም ባንክ ላይ አካውንት ከሚከፍቱ ቤዚካሊ አንድ አካውንት ከፍተው እዛ አካውንት ላይ ምንም አይነት ባንክ ዋሌት ከሚጠቀም ከሰመር ቤዚካሊ እዛ የእነሱ አካውንት ላይ እንዲገባ ማድረግ ማለት ነው። ኦንላይን እና በኦፍላይን በሆነ መንገድ ይህንን ገንዘብ ማሳለጫ ነው ቻፓ የሚሰራው ማለት ነው። እንግዲህ ይህንን ስርዓት የጀመራችሁት ለአባይ ግድብ ማሰባሰቢያ ነው ወይስ ከዛ ቀደም ብሎ ተሰሩት ነበረ? ከዛ ቀድሞ ነበር አክቹዋሊ የጀመርነው። ከሁላችንም ውጭ ነበርን። ወደዚህ ስንመጣ የመጀመሪያ ሰብ ነ ምንድነው ለሀገራችን ምን እናበርክት የሚለው ነገር ነበርና ይህንን ደግሞ እንደ ትልቅ አጋጣሚ አባይ ላይ ደግሞ ሙዚካሊ ይህንን ለማሳየትም በዛውም ለመንግስት የፊንቴክን ፓወርፉልነት እና አገር ላይ ምን ያክል ጠቀሜታ እንዳለ ለማሳየትም ስለፈለግ ነው በዚህ ካሊ እዚህ ፕሮጀክት ላይ ገባ ነው። ስለዚህ ከኢትዮጵያ ውጭም በማንኛውም ቦታ ማንኛውም ሰው መጠቀም የሚችለው ቴክኖሎጂ ነው ማለት ነው። አዎ እሱን በፓርትነርሺፕ እንደዛ ማድረግ እንችላለን። ስለ አሁን ለአባይ ቤዚካ አሜሪካ ነገር ያለ ሰው ቀጥታ ዶኔት ሲያደርግ እኛ ዚ ላለ ባንክ ቀጥታ ይገባል ማለት ነው። ሰው ምንድነው የሚያደርገው? የአባይ የማይገርድ ፕላትፎርሙ ሰው ዶኔት ሲያደርግ ቀጥታ የሚገባው የኢፒ አካውንት ነው ማለት ነው። ይሄ ያከፋፈል ሳለጫ መንገድ ለምሳሌ ከጎፈንድሚ ወይም ከሌሎች አይነት ያከፋፈል ዘዴዎች ይለያል ወይስ ተመሳሳይ አይነት ጥቅም ነው ያለው? ቤዚካሊ ተመሳሳይ አይነት ጥቅም ነው ያለው። ግን የጎፈንድሚ የተለያየ አካውንት ላይ ነው የሚገባው። ይሄ ግን አሁን ለምሳሌ ማይማይገርድ ሰዎች እዛ ውስጥ ገብተው ካምፔን ክሬት ማድረግ ይችላሉ እና ብዙ አይነት ካምፔን አዲስ ይሆናል። ማይገርድ ላይ ግን ሁሉም ቤዚካሊ ማንም ሰው ካምፔን ቢከፍት አካውንቱ ሴም አካውንት ላይ ነው የሚገባው ገንዘቡ ማለት ነው። ገባኝ። በዚህ መንገድ ለአባይ ምን ያክል ተሰበሰበ? ቴክኖሎጂ እንዳሰባችሁት ላሰባችሁት አላማ ምን ያክል አገለገለ? ስኬታማነቱንስ እንዴት ለካችሁት? እንዲሁም ከጠበቅነው በላይ ነው የሆነው። ብዙ ሰዎች ካምፔን ከፈቱ፣ ከታዋቂ ሰዎችም ከዘፋኞችም፣ እንዲሁም ደግሞ ካምፔን የከፈቱ ሼር እያደረጉ ብዙ ብር ሰብስበዋልና ራሱ በጣም የሚገርመው መቶ ሺህ ዶላር ቤዚካሊ ለመሰብሰብ የፈጀብን ወደ ዘጠና ሰዓት አካባቢ ነው። ብዙ ሰዎች አሁን ይህን ፕላትፎርም ተጠቅመው ድሮ፣ አሁን ለምሳሌ አሜሪካ ነገር ብዙ ጊዜ ቼክ ይዘው ነበር ወደ ኤምባሲ የሚሄዱት እና እሱን ነገር ነው በዚህ ጋር ያስቀረ ነው። ቤት ቁጭ ብለው ዶኔት ማድረግ ይችላሉ። ዶኔት ብቻ ደግሞ ሳይሆን በልጃቸው ስም፣ በእናታቸው ስም ካምፔን ክሬት ማድረግ ይችላሉ። እንዲሁም አንድ መረሳው ካምፔን አንደኛው ምንድን ነው ኩሬት ያደገው ከኖርዌይ እናቴ ድሮ በኩራዝ ነበር እያስተማረችኝ እና ይሄን ነገር በማስመልከት ካምፔን ከፍቻለሁ፣ እና እባካችሁ እዚህ ላይ ሰብስቡ አሁን ያሉት ልጆች የኔ እጣ ፈንታ እንደደረሳቸው በሰሰት እንዲማሩ ዶኔት አድርገው የሚል ካምፔን አለ። ሰው እንደዚህ የተለያየ ካምፔን በልጁ በርዝዴይ የሚከፈተ አለ። በልጁ ልደት እና ሞር አንድ የመሆናችንን ነገር እዚህ ላይ ናያሁት እና ምንም የፖለቲካ የሃይማኖት፣ የዘር አይ ሚን ብዙ ነገሮች ልዩነት ቢኖሩ ነገር ግን አባይ አንድ የሚያደርገን እንደሆነ ማሳያ ነው ያስባለሁ። ቻፓ ከዚህ ከአባይ ግድብ በተጨማሪ ለሌሎች ጉዳዮች ምን ያክል ጥቅም ላይ እየዋለ ነው? ብዙ ሰዎች ተጠቃሚዎች አሉት ወይስ? ሶ ቤዚካሊ አሁን የኛም ሀሳባችን ምንድን ነው? ወደ ታች ወርደን ስሞል እና ሚዲየም ኢንተርፕራይዝ ይባሉትን ለማገልገል ነው። ምክንያቱም ብዙ ጊዜ እነ እነሱ ጋር ነው የፔመንት ፕሮብሌም ያለው፣ እና እሱን ሶል ለማድረግ አሁን እየጣርን ያለ ነው። ሰው በደንብ ለዛ እየዘጋጀን ያለ ነው። እንግዲህ እንደ ኢትዮጵያ አይነት ሀገር ላይ በብዛት ሰዎች የወረቀት ገንዘብን ነው ለመገበያያነት የሚጠቀሙበት እና አሁን ደግሞ እናንተ እንዲህ አይነት ቴክኖሎጂውን በምታስተዋውቁበት ወቅት ለታዳጊ ሀገሮች እንደዚህ አይነት የገንዘብ መለዋወጫ መንገዶች ምን ያክል ጠቃሚዎች ናቸው ትላለህ? እዚህ ጋር አንድ የኢኮኖሚክስ ኮንሴፕት አለ። ዘ ቬሎሲቲ ኦፍ ምን የሚባል ማለት ነው። ሰው አንድ ገንዘብ ምን ያክል ይሽከረከራል በሰዎች እጅ ላይ የሚለው ነገር አለና ዲጂታል ሲሆን በጣም ይሽከረከራል። በዛውም ደግሞ የምን ያፈልጋል ማለት ነው የሀገርን ጂዲፒ ማሳደግ ይችላል። አንድ ሁለት፣ ደግሞ ገንዘብ ብዙ ጊዜ ካሽ ሲሆን የመሰረቅ እድሉም በጣም ከፍተኛ ነው። ፌክ የመስራት እድሉም በጣም ከፍተኛ ነው። እንዲሁም ደግሞ ንግድ ደግሞ አለው። እነዚህ ነገሮች ሞር ኦፍ እንደዚህ ካሽለስ የሆነ ሶሳይቲ ስንፈጥር ሞር እነዚህ ነገሮች ፈጣን ያሉ ማለት ነው አደንድ ሞር ኦፍ ጂዲፒን የመሳደግ እድሉ ከፍተኛ ነው ማለት ነው። እንደዚህ የክሪፕቶ ከረንሲ ብሎክቼን የመሳሰሉ ገንዘብ አልባ የመገበያ መንገዶች ወደ ታዳጊ ሀገሮች ለማስገባት የሚደረጉ ጥረቶች አሉ። ለምሳሌ በቅርቡ ኬንያ ውስጥ ሳራፋ የተሰኘ የክሪፕቶ ከረንሲ ወይም ያለ ገንዘብ የመገበያ መንገድ ወደ ገጠሩ ክፍል ሳይቀር ገብቶ ጥቅም ላይ እንዲውል እየተደረገ ነው እና እንደዚህ አይነት እናንተ የምትፈጥሯቸውን መንገዶች ወይም ሌሎች በተለይ በኢትዮጵያ ምን ያክል ጠቃሚ ነው ትላለ ታ አለው ያስባለሁ። ቅድም ከጠቀስኩት ምክንያቶችን በተጨማሪ እንደዚህ የካሽሌስ ሶሳይቲ በሚፈጠርበት ጊዜ ሞሮፍ ዓለም አሁን ካለችበት ደረጃ ላይም ለማድረስ ትልቅ ጠቀሜታ አለው። ሰው ሞሮፍ ወደ ዲጂታል ቴክኖሎጂ በገባ ቁጥር ትርፋማነቱን በዛ ልክ እየጨመር ይመጣል። እስኪ ስለ ስሙ ደግሞ እናንሳ። ቻፓ የሚለው ስያሜ ከየት መጣ? ቻፓ ማለት በስዋሂሊ ብር ማለት ነው። በእኛ ሀገር ደግሞ በወጣቶች ስላንግ ካሽ ማለት ነው። ይህን ራሱ የተቀንጥፈው ነበር። አንደኛ እኛ ሀገር ከሰባ ፐርሰንት በላይ የሚሆነው ወጣት ነው ኢትዮጵያ ውስጥ ማለት ነው። ከዛ በተጨማሪ ደግሞ ያ በኋላ ላይ ስኪል ማድረግ ስንፈልግ፣ ወደ ኬንያ፣ ወደ ታንዛኒያ፣ ወደ ኢስት አፍሪካ ሀገሮች ለመሄድ ስንፈልግ ብራንዱን በጣም ነው የሚጠቅመን። ምክንያቱም እዛም ኦልሬዲ ካሽ ስለሆነ ማለት ነው። ይህን አስበን ነው እየጀመር ነው። ቻፓን እንግዲህ ህብረተሰቡ በስፋት እንዲጠቀሙ ማድረግ ይቻላል ወይስ ቀጣይ ጉዞ ምን ይመስላል? በአባይ ጀምረናል። ቀጥሎ በስፋት ህዝቡ መጠቀም የሚችልበትን እድል ለማመቻቸት ትልቅ ሀሳቦች አሉን። ኢንሴንቲቮችንም አስበናል። ይህንን ራሱ በቅርባ ይፋ እናደርጋለን። እንግዲህ እና ኤላንተም እንደነገርከኝ በቻይና ቆይተህን የመጣ ሆ ቻይና ደግሞ በቴክኖሎጂ ከፊት ከቀደሙ ሀገሮች መካከል አንዷ ናት፣ እና ምናልባት የነበርክበትን ትምህርትም ሆነ ስራ እንዲሁም አኗኗር ከቴክኖሎጂ ጋር የተያያዘውን ሁኔታ ስታስበው፣ እና በማደግ ላይ ወዳሉ ሀገሮች ደግሞ ስትመጣ ምን ያክል ወደኋላ ቀርተናል? በቴክኖሎጂ ወጣቱ ተሳታፊ እንዲሆንስ ምን መደረግ አለበት? አሁን ለምሳሌ በቻይና ሳይድ ብናየው ሞር እኔ የነበርኩበት ከተማ ሸንጀን ይባላል። አይፎን የሚመረትበት ከተማ ማለት ነው። የተለወጠበትም ዋና ምክንያት አክቹዋሊ በፖሊሲ ነው እና እዛ ላይ ሞር ቢሰራ እንዲሁም ደግሞ ኢንተርፕሪነርሺፕን ሞር የመንሳ ነገሮች ቢደረግ ብዬ አስባለሁ። እንግዲህ ከዚህ በኋላም ደግሞ በምትሰራቸው አዳዲስ ስራዎችና እና ፈጠራዎች ድጋሚ እንግዳ አድርገን እንደምንጋብዝህ እርግጠኛ ነን። እኔም በጣም አመሰግናለሁ። እግዚአብሔር ባኒ Ich habe mich nicht mehr so ዛሬ በክርስትና እምነት ተከታዮች ዘንድ የሚከበረው የደብረ ታቦር ወይም ቡሄ በዓል ነው። ኢየሱስ ክርስቶስ ሶስት ደቀ መዛሙርቶቹን ይዞ ወደ ደብረ ታቦር የወጣበት ቀን ተራራ የወጣበት እለት ከመሆኑ በተጨማሪ በኢትዮጵያ የክረምት ወቅት አልፎ ወደ መፀው፣ ወደ ብርሃን የመሸጋገሪያ ምልክት ተደርጎም ይቆጠራል። ቡሄ የሚለው ስያሜ የሚመጣው ከዛ ነው። ቡሄ ማለት ገላጣ ወይም ተገለጠ የሚል ትርጉም አለው። በኢትዮጵያ በከተማም ሆነ በገጠር ልጆች ስራ ገምደው በማስጮ እናቶች ሙልሙል ዳቦ በመጋገር እንዲሁም ተሰብስበው ችቦ በማምራት በዓሉ ይከበራል። እኛም እንኳን ለደብረታቦር ታቦር ወይም ቡሄ በዓል በሰላም አደረሳችሁ እያልን የሰለሞን ደመቀን ዜማ እንጋብዛችኋለን። ሙዚቃውን ወደ ኋላ ላይ በድጋሜ እንመለስበታለን። በዓለም ዙሪያ ከዚህ በፊት የተከሰቱ ወረርሽኞችን በክትባት ኃይል መቋቋም ተችሏል። ይሁንና ኮቪድ-19 ከዚህ ቀደም ሲሰጡ የነበሩ ክትባቶችም እንዲስተጓጉሉ አድርጓል። የአሜሪካ ድምጹ ሄነሪ ሪጅዌል በዚህ ዙሪያ ያጠናከረውን ዘገባ ኤደን ገረመው እንደሚከተለው አቀናብረዋለች። በባለፈው የጎርጎሮ ሳያኑ አመት ሀያ 2020 ላይ በዴሞክራቲክ ሪፐብሊክ ኦፍ ኮንጎ የኩፍኝ በሽታ ወረርሽኝን ለመከላከል የአስቸኳይ ጊዜ ምላሽ ሰጪ ግብረ ኃይሎች በሰፊው ተንቀሳቅሰው ነበር። ይህም በመሰለ ፈጣን ምላሽ አማካኝነትም በሚሊዮኖች የሚቆጠሩ ሰዎች ሕይወት መትረፉን ጥናቶች ያሳያሉ። ተመራማሪዎች ላለፉት ሁለት አስርት አመታት በ112 ዝቅተኛና ማካከለኛ ገቢ ባላቸው ሀገራት ውስጥ ባሉ አስር ተላላፊ በሽታዎች ላይ የክትባት አሰጣጥ ሂደቱ ምን እንደሚመስል ሲመራመሩ ቆይተዋል። ይሄ ምርምር ትኩረቱን ያደረገባቸው ተላላፊ በሽታዎችም አብዛኞቹ ህጻናትን የሚያጠቁ ሲሆኑ ኮፌን የጉበት በሽታና የአባለዘር በሽታዎች እንዲሁም ቢጫን ወባ መከላከል መቻሉን ጥናቱ ያመለክታል። ጥናቱ በቢል ኤን ሚሊንዳ ጌስ ፋውንዴሽን አማካኝነት የሚደገፍ ና የክትባት ውጤት ንድፍ ጥምረትና በዓለም አቀፍ የክትባት ህብረት የሚደረግ ነው። ዶክተር ኬቲ ጌትራፕ የጥናቱ አጋር ጸሐፊ ናቸው። ከባለፈው ዓመት ወዲህ የክትባቱ ሂደት ምን ይመስላል ብለን መተንበያችንን ከቀጠልን በክትባት እጥረት 47 ሚሊየን ሞቶች ሊከሰቱ ይችላሉ። በዋናነት ጥናታችን እንዲያመለክት የፈለግነው ነገር ከኮቪድ-19 ወረርሽኝ በፊት የክትባት አሰጣጥ ሂደት ምን እንደሚመስልና ክትባቶቹ ለወደፊቱ ስላላቸው ሚና ነው። የክትባት መርሃ ግቦች አንድ የተለየ በሽታን ከመከላከል የዘለለም ጠቀሜታ አላቸው ይላሉ ዶክተር ኬቲ ጌትራብ። ለአብነት ያክል ሰዎች በክትባት ልንከላከላቸው በምንችላቸው በሽታዎች አልተጠቁም ማለት በአሁኑ ሰዓት ስጋት በሆኑ በሌሎች የጤና እክሎች ላይ ትኩረት ማድረግ መቻል ማለት ነው። ነገር ግን ባለሙያዎች ኮቪድ-19 ከዚህ ቀደም ለተለያዩ በሽታዎች ሲሰጡ የነበሩ የክትባት መርሃ ግብሮችና ሽፋኖችን ማስተጓጎኑንም ይናገራሉ። ብዙዎቹ ሐኪም ቤቶች የኮቪድ-19 ክትባቶችን እየሰጡ ስለሆነ በሌሎች ክትባቶች ዙሪያ ያለውን ስራቸውን እያሰፉ አይደለም። በተመሳሳይ የግለሰቦች ምርጫ አለ። ሰዎች በኮቪድ-19 ላለመያዝ ሲሉ ወደ ሐኪም ቤት አካባቢ መምጣት አይሹም። የዓለም የጤና ድርጅት ባለፈው ሚያዝያ ወር ላይ እስከ ጎርጎሮሳውያኑ 2030 ድረስ ማለትም ለቀጣዮቹ አስር ዓመታት የቀረጸውን የክትባት አጀንዳ ይፋ አድርጓል። አጀንዳው በዋናነት የክትባት መርሃ ግብሮች ወደነበሩበት ለመመለስና ተጨማሪ ሰዎችን ማስከተብንም አካቷል። ኬት ኦብራያን የዓለም የጤና ድርጅት የክትባት ዳይሬክተር ናቸው። በወቅቱ እንዲህ ብለው ነበር። ይህ አጀንዳ ዜሮ ክትባት እያልን የምንጠራቸውና የተዘነጉ ህጻናትን ግማሽ በግማሽ ክትባት እንዲያገኙ በማድረግ ይቀንሳል። በተጨማሪም በዝቅተኛና መካከለኛ ገቢ ያላቸው ሀገራት ሌሎች አምስት መቶ የሚሆኑ የክትባት አይነቶችን እንዲያገኙ ያግዛል ማለት ነው። ሳይንቲስቶች በክትባት አማካኝነት ሕይወታቸው እየተረፈ ያሉ ሰዎች ቁጥር የዘመናዊ ሕክምና እድገትን እና በኮቪድ-19 ምክንያት የተስተጓጎሉ ክትባቶችን የማስቀጠል አስፈላጊነትን የሚያጎላ ነገር ነው ይላሉ። የተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በምሽቱ ዋና አዘጋጅ ሰለሞን አባተ በአቀናባሪ ንጉሱ ታምሬና እኔም ሳስተናግዳችሁ ያመሸሁት ስመኝሽ፣ የቆየ ነበርን። ፕሮግራሞቻችን በሬዲዮ ቴሌቪዥን መተላለፍ ጀምረዋል። ኢትዮ ሳት ላይ ታገኙናላችሁ። አስተያየቶቻችሁን በፌስቡክ ገጻችን አት ቪኦኤ አማህሪክ ወይም የስልክ ቁጥራችንን ፕላስ 12022276379 በመጠቀም ዋትሳፕ ላይ ማድረሳችሁን አትርሱ። ቀደም ሲል ጀምረነው በነበረው በቡሄን በዓል ምክንያት በማስመልከት የጀመርነው ሙዚቃ በመጋበዝ እንሰናበታችኋለን። የነገ ሰው ይበለን። መልካም ምሽት ويكمن قد اردفت